ከመነሻውኑ የማይዳሰሱ ባህላዊ ቅርጾች ሲባል ምን ማለት እንደሆነ የሚገልጹልን የድርጅቱ የባህል ጉዳዮች ምክትል ዳይሬክተር ፍራንቼስኮ ባንዳሪን የማይዳሰሱ ባህላዊ ቅርጾች በማያወላዳ መልኩ ከኅብረተሰቡ ጋር የተቆራኙ ናቸው። ቅርጾችን መንከባከብ ሲባል የኅብረተሰቡን ሀብት ማቆየጥ ማለት ነው። ኅብረተሰቡ ከሌለ እኮ የቅርጽ ውርሶችም የሉም ማለት ነው። የትም ይሁን የትም ህብረተሰቡን መርዳት ቅርጾቻቸው እና ባህሎቻቸው ተከብረው ዘላቂነት እንዲኖራቸው በሰነዶች ሰፍረው እንዲጠበቁ በተሻለ መልኩ እንዲተላለፉ ለሌሎች እንዲረዱት ማድረግ እና ከበሬታ ተሰጥቶ ተወራራሽነት እንዲኖራቸው ከማድረጉ ላይ ነው። ኮንቬንሽን ማለትም የጋራ ትብብር የውሉ ሰነድ በሚለው በጉባኤው የተነሳ ነጥብ በመሆኑ ቀደም ሲል በኢትዮጵያ የአክሱም ሐውልትን ለማስመለስ በድርጅቱ በኩል የሠሩት ቲም ካርቲስ ይገልጻሉ። የአክሱም ሐውልት እንዲመለስና በስፍራው ላይ እንዲተከል በተደረገው ሥራዎች ላይ ለበርካታ ጊዜ ተሳታፊ ነበርኩ። ይህ በኢትዮጵያ እና በዩኔስኮ መካከል በተደረገው የስራ ግንኙነት መሰረት የተከናወነ ነው። ይህ ደግሞ ከጥቂት ዓመታት በፊት ውጤታማ የሆነ ስራ ነበረ። አሁን እያከበርን ያለ ነው፣ የማይዳሰሱ ብሔራዊ ቅርጾች የሚለው መርህ የተቀረጸበትን የሚከበርበት ስርዓት ነው። ይህ እንግዲህ በጋራ ስምምነቱ ውስጥ እንዲካተት የምናደርግበት አጋጣሚ ይሆናል። የጉባኤው ተሳታፊዎች በጋራ ስምምነቱ ኮንቬንሽን ላይ እና በተለይም ዓለም አቀፉ ድርጅት የበጀት እጥረት ይሁን ወይም እቅዶችን ለማስፈጸም መሰናከል እንዳጋጠመው ይነገራል ላልኳቸው ጥያቄ በኢትዮጵያ የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ፣ ዩኔስኮ እንግዲህ ሶስት ዓመታት በፊት በተለይ ፍልስጤምን ሪኮግናይዝ ከማድረግ ጋር ተያይዞ እስራኤልና አሜሪካ በኩል የነበራቸውን ፋይናንስ ድጋፍ እጃቸውን ያወጡበት ጋራ በተያያዘ በተወሰነ መልኩ የፋይናንስ ችግሮች አሉበት። አንድ አራተኛ የሚሆነውን የባጀት ዊዝድሮ አድርጎ ራሱን የማጠባበቅና ና የማስተካከል ስራዎች እየሰራ ነው። ከዚህ ኮንቬንሽን ጋር በተያያዘ ግን አገራት ላይ መዋጮ እየጨመረ እንጂ እየቀነሰ አይደለም እየመጣ ያለው። የነበረን ውይይት ላይ ካስተዋላችሁ ጥቅም ላይ ያልዋለ አምና በቢሮ ምዘና ውስጥ ያየ ነው፣ ወደ 9 ሚሊዮን ዶላር አለ። ገንዘቡን በአግባቡ ለማስተርጎም የሚያስችል ግን የሰራተኛና የአደረጃጀት የተቋማዊ አቅም ማስፈን ችሏል ወይ የሚለው ኮሚቴዎች ውስጥ ውይይት እያደረግንበት ነበር። ይቀጥላል፣ አሰራሮቹን ስለሆነ፣ በዋናነት ስለዚህ፣ ከዚህ ኮንቬንሽን ጋር በተያያዘ ብዙ የሚያሰጋን ነገር የለም። ከዛ ውጭ የኢትዮጵያ ፋይል ላይ ምን ይመስላል የሚለው ነገር እንግዲህ ድራፍት ዲሲሽኑ ላለፈው አንድ ወር ኦንላይን ነው ያለው፣ እዛ ላይ ማየት ትችላላችሁ። ኢትዮጵያ በዓለም አቀፉ ድርጅት በኩል ከተመዘገቡት ነባራዊ ቅርጾች ሌላ የገዳ ስርዓት እውቅና እንዲያገኝ ጉዳዩ ተነስቶ እንደሆነ በመቀጠል ጥያቄውን አቅርቤላቸው ኢትዮጵያ ላይ የገዳ ስርዓት ባህል ነው ወይ እንግዲህ ብሎ የሚጠይቅም እኛ አልጠበቅንም፣ አልተጠየቅንም። ሌሎቹንም ትተን በጣም ብዙ ናቸው ያሉት እነዚህ ግን ቦታዎች የሚዳሰሱ ባህሉ አይደሉም፣ ግን ባህሉ የሚገለጥባቸው ቦታዎች ናቸው። ስለዚህ ልማት እየሰፋ ምን እያለ ምን እያለ ሲመጣ በቂ የሆነ የህግ ሽፋን ካልሰጠ ናቸው አንድ አልሚ መጥቶ እንዲሁ ከሌሎች ዛፎች የተለዩ አይደሉም ወደሚል ነገር ሊመጣ ነው ማለት ነው። ስለዚህ የማይዳሰስ ሀብቱ የህዝብ ነው፣ የህዝብ ሆኖ ይቀጥላል። ጌታቸው ተድላ ኃይሌ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ